ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜ ነው። ጋቢና ቪኦኤ አስገባችሁት። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና ከጎን ያብራኛለች። ሰላም እንደምናመሻችሁ። ዛሬ የዓለም የመገናኛ ብዙኃን ነጻነት ቀን ነው። ላለፉት 16 ዓመታት የታሰረው የኡዝቤኪስታን ጋዜጠኛ፣ የባለሥልጣናት ፖሊሲዎችን በመተቸቷ ለእስር የተዳረገች ሱዳናዊት ዋና አዘጋጅ፣ ሁለቱም የሚገኙበትን ስቃይና መከራ በዩናይትድ ስቴትስ እውቅና ሰጥቶታል። በኢትዮጵያ የመንግስት ባለስልጣናት ሽብርተኛ ተብለው በእስር የሚገኙት እስክንድር ነጋና ውብሸት ታዬ፣ ከኤርትራ ደግሞ ላለፉት 14 ዓመታት በቁጥጥር ስር የቆየው ጋዜጠኛ ስዩም ጸሐዬ እናቀርባለን። ከአፍሪካ አገሮች ሁሉ በግንባር ቀደምተኝነት ኤርትራና ኢትዮጵያ ስማቸው ሊጠቀስ የበቃበት ምክንያት ብዙ ጋዜጠኞችን በማሰራቸው ነው የጋዜጠኞች መብት ተሟጋች ቡድኑ ሲፒጄ ኮርቲኒ ራዴክ ናቸው የተለያዩ የመብት ድርጅት ድርጅቶች ያስቀመጧቸውን ዘገባዎች ና ትንተናዎችንም አካተናል በኢትዮጵያ ያለውን የመገናኛ ብዙሀን ነጻነት ይዞታ አስመልክቶ ተጨማሪ ትንተና እንዲሰጡን የሁማን ራይትስ ዋና ፊሊክስ ሆርንን ና የፖለቲካ ደህንነት ተንታኙ ሀሌሉ ያሉ ሌን ይዘናል የኢትዮጵያ መንግሥት የብዙሃን መገናኛ እና ሲቪል ማህበራቱን ለማፈን ከፍተኛ ወጪ አውጥቶ የተለያዩ ስልቶችን ይጠቀማል። በተደራጀ መልኩ ፕሬሱን እንቅስቃሴ በተለይ ደግሞ ከመንግስት ባለቤትነት ውጭ ያሉ ሚዲያ ተቋማችን ስናይ በጣም የተራከሙበት ጊዜን ነው የምናየው። የመገናኛ ብዙሃን ነጻነት ቀንን የተመለከተው የምሽቱ ዝግጅታችን የስቱዲዮ እንግዶችን ይዞ ከእናንተ ጋር ሲወያይ ያመሻል። አስተያየቶቻችሁን በፌስቡክ ላኩልን፣ አት ቪኦኤ አምሃሪክ ላይ በቀጥታ የምትከታተሉን አስተያየቶቻችሁን እንወስዳለን። ኤርትራና ኢትዮጵያ ለምን የመገናኛ ብዙሃን ነጻነትን በመጣስና ጋዜጠኞችን በማዋከብ ስማቸው በተደጋጋሚ ይነሳል? አስተያየቶቻችሁን አድርሱን፣ ተሳትፎ ሀሳባችሁን ስጡን። ጋቢና ቪኦኤ፣ የአዲሱ ትውልድ ድምጽ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች አጠር ላሉ ዜናዎች ጽዮን ግርማ ነኝ። የመገናኛ ብዙሀን ነጻነትን በሚመለከት የወጣ አዲስ ዘገባ ባለፈው ዓመት የመገናኛ ብዙሀን ነጻነት በአስራ ሁለት ዓመታት ውስጥ ባልታየ ሁኔታ ዝቅተኛ ደረጃ ላይ ደርሷል ይላል። ፍሪደም ሀውስ በያዝነው ዓመት ያወጣው የመገናኛ ብዙሀን ነጻነት ዘገባ የመገናኛ ብዙሀን ነጻነት ያሽቆለቆለው በፖለቲካ በወንጀልና በአሸባሪ ኃይሎች ምክንያት እንደሆነ ይገልጻል። ዛሬ ታስቦ የዋለው የዓለም የመገናኛ ብዙሀን ነጻነት ቀን መሰረታዊ የሆነ የሰው ልጅ መ ብት በሚለው እምነት ላይ ጫና ያሳድራል። በዓለም ደረጃ ስላለው የፕሬስ ነጻነት ሁኔታም ያጤናል። እለቱ በተጨማሪም ጽሁፎች ሳንሱር የሚደረጉባቸው የሚቀጡባቸው ጋዜጠኞችና አዘጋጆች የሚታሰሩባቸው የሚዋከቡባቸው ብሎም የሚገደሉባቸው ሀገሮች እንዳሉ የሚታወስበት ነው ድንበር አልባ ጋዜጠኞች የተባለው ለመገናኛ ብዙሃንና ለመረጃ ነጻነት የሚታገል ድርጅት ባለፈው አመት በሰራቸው ወይም ከስራቸው ጋር በተያያዘ ምክንያት 110 ጋዜጠኞች እንደተገደሉ እንደ አውሮፓውያን አቆጣጠር ከ2005 ዓ ም አንስቶ ደግሞ በ10 ዓመታት ውስጥ ማለትም 787 ጋዜጠኞች መገደላቸውን ጠቁሟል። አድማጮች፣ በዛሬው የጋቢና ቪኦኤ ዝግጅታችን ቀኑን በተመለከተ ሰፋ ያለ ዝግጅት አለን፤ ተከታትሉ። የኬንያ የቀይ መስቀል ማህበር በተደረመሰው ህንጻ፣ በህይወት የተገኘችው ህፃን አባቷም እንደተገኘ ተዘግቧል። ህንጻው ከተደረመሰ ከሶስት ቀናት በኋላ ነው አባቷ የተገኙት። አባትየው የስድስት ወራት እድሜ ህፃን ልጃቸውም ሆኗን ገልጸዋል። ህፃኗ ወደ ናይሮቢ ሆስፒታል እንደተወሰደች ከሰውነቷ ውሃና ፈሳሽ እጥረት በስተቀር ጉዳት እንዳልደረሰባት ቀይ መስቀልም ገልጿል። የናይጄሪያ ምክትል ፕሬዝዳንት የቀድሞ የሀገሪቱ መንግስት በተጭበረበረ የመሳሪያ ግዢ በኩል አስራ አምስት ቢሊዮን ዶላር የሚሆነውን የህዝብ ገንዘብ ዘርፏል ይላሉ። ምክትል ፕሬዝዳንት የሚ ኦባሳንጆ ገንዘቡ በቀድሞ ፕሬዝዳንት ጉድላክ ጆናታን አስተዳደር ወቅት የተሰረቀው ከጸጥታ ጥበቃ መሳሪያ ውጭ ጋር በተያያዘ የሙስና ተግባር ምክንያት ነው ሲሉ ዛሬ ተናግረዋል። በመጨረሻም የምስራቅ አፍሪካ የባህር ላይ ወንበዴዎች የክልላዊ የባህር ኃይሎች ወንጀላዎችን በመከላከል ተግባር ስኬታማ መሆናቸውን ወደ ጠለፋ ወንጀል እየተሸጋገሩ ጸረ የባህር ላይ ውንብድና የሆነውን ቡድን ያወጣው ዘገባ ዛሬ ገልጿል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁ ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ዛሬ የዓለም የፕሬስ ነጻነት ቀን ነው። እንደ አውሮፓውያን አቆጣጠር ከ1999 ዓ ም ጀምሮ የታሰረው የኡዝቤክስታን ጋዜጠኛና የባለስልጣናትን ፖሊሲዎች በመተቸቷ ለእስር የተዳረገችው ሱዳናዊት ዋና አዘጋጅ ሁለቱም የሚገኙበት ስቃይና መከራ በዛሬው የዓለም የፕሬስ ነጻነት ቀን በዩናይትድ ስቴትስ እውቅና ተሰጥቶታል። በኢትዮጵያ መንግስት ባለስልጣናት ሽብርተኛ ተብሎ የ14 ዓመት እስራት የተፈረደበት ውብሸት ታዬም ዛሬ ከሚታወሱት መካከል አንዱ ነው። ከዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የደረሰንን ዘገባ ዝርዝሩን አዲሱ አበበ ያቀርበዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የዛሬውን የዓለም የፕሬስ ነጻነት ቀን ሲያከብር በሚያቀርቡት ዘገባ ምክንያት ሳንሱር የተደረጉትን ዛሬም ለእስር የሚዳረጉትን ሰብአዊ መብታቸው የተረገጠውን ዛቻና ማስፈራሪያ የሚደርስባቸውን በማሰብና እውቅና በመስጠት ነው። ዛሬ እውቅናና ክብር ከሚሰጣቸው መካከል ለጋዜጠኞች መብት መከበር በቆመው ሲፒጄ መሠረት በዓለም ለረጅም ጊዜ በእስራት የቆየው ጋዜጠኛ ሙሐመድ ቤክጃኖቭ አንዱ ነው። በመንግሥት የታገደው ጋዜጣ አዘጋጅ የነበረው ቤክጃኖቭ ሲፒጄ እንደገለጠው በኡዝቤክ ባለሥልጣናት የፈጠራ ክስ ተመስርቶበት ከአስር ዓመታት በላይ ወህኒ ይማቅቃል። በባለሥልጣናት መረጃ መሠረት ቤቅጃቦቭ በአሁኑ ወቅት የጤንነት ሁኔታ ክፉኛ በማሽቆልቆሉ አስቸኳይ የሕክምና ክትትል ከሚያስፈልግበት ደረጃ ላይ ደርሷል። ሌሎችም ጋዜጠኞች አሉ፣ ዛቻና ማስፈራሪያ እየደረሰባቸው የሚገኙ ከዚያ አኳያ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ከጠቀሳቸው መካከል የሱዳን ባለሥልጣናትን ፖሊሲዎች ብልሹነት በማጋለጧ ለእስር የተዳረገችው የጋዜጣ ዋና አዘጋጅ መዲሃ አብዳላ አንዷ ነች። መዲሃ የታሰረችው ባለፈው የአውሮፓውያኑ 2015 ዓ ም ሲሆን ሕገ መንግሥቱን ባለማክበርና የሐሰት መረጃዎችን በማውጣት የተከሰሰችው ውንጀላዎች ጥፋተኛ ካደረጓት ሞት ነው የሚጠብቃት። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የዲሞክራሲ የሰብአዊ መብት ጥበቃና የሰራተኞች ጉዳይ ረዳት ሚኒስትር ቶም ማሊዮንስኪ እንደገለጡት ግጭቶችና ፖለቲካዊ እመቃ በሚበዛባቸው አገሮች የሚገኙ ጋዜጠኞች በታሪክ ከመቼውም ጊዜ በላይ ዛሬ በከፍተኛ ወከባና ፍርሃት ውስጥ ይገኛሉ። ከቪኦኤ ጋር ባደረጉት ቃለ ምልልስ ባለፈው ዓመት እንደ አውሮፓ አቆጣጠር በ2015 ዓ ም መሆኑ ነው በመላው ዓለም ስራቸውን በመስራታቸው ብቻ ከሰባ በላይ ጋዜጠኞች ተገድለዋል ወደ ሁለት መቶ የሚሆኑ ለእስራት ተዳርገዋል በጋዜጦች ላይ የሚካሄደው ይህ አይነቱ የጥቃት ዘመቻ መቆም አለበት ነው ያሉት ማሊዮኖስኪ በእርሳቸው እምነትም በቀውስና በግጭቶች ውስጥ በሚገኙ አገሮች ያሉ ጋዜጠኞች በቀላሉ ነው ለሰብአዊ መብት ረገጣና ለእስራት የሚደረጉት። ከዚያ አኳያ ለፕሬስ አደገኛ ናቸው ያሏቸውን የመንን፣ ሶሪያን፣ ብሩንዲን፣ ቱርክንና ሊቢያን ይጠቅሳሉ። በእስር የሚማቀቀው ኢትዮጵያዊ ውብሸት ታዬ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የዛሬውን የዓለም የፕሬስ ነጻነት ቀንን ሲያስብ ካከበራቸውና ዝርዝራቸውን ካስቀመጠው ጋዜጠኞች መካከል አንዱ ነው። በአማርኛ የሚታተመው የአውራምባ ታይምስ ረዳት ዋና አዘጋጅ ውብሸት ታዬ ከሽብርተኛነት ጋር በተያያዘ ክስ ነው የተወነጀለውና ለእስር የተዳረገው። አንድ መንግስታዊ ያልሆነ ድርጅት እንደገለጠው ውብሸት የታሰረው ገዥውን ፓርቲ በሰላ ሂስ የጠረበበት ጽሁፉ በታተመ ማግስት ነው። ቀደም ሲል ከተጠቀሱ በተጨማሪ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በዛሬው የዓለም የፕሬስ ነጻነት ቀን ይፋ ያደረጋቸው ሌሎች ጋዜጠኞች ደግሞ የኩባው ሆሴ አንቶኒዮ ቶሬስ ግራንማ የተሰኘው የማኅበረሰብ ጋዜጣ አዘጋጅ፣ የመንግሥቱን አስተዳደር ብልሹነት አጋልጦ በመጻፉ እንደ አውሮፓ አቆጣጠር በ2011 ዓ ም የ14 ዓመት እስራት ተፈርዶበት ወህኒ ይገኛል። የኢራኑ መሐመድ ሰይድ ካቡን ዳቫንድ የሰብአዊ መብት ተሟጋች የሳምንታዊው ፓያም.ኤ ማርዶም ዋና አዘጋጅ በአደገኛው ፕሮፓጋንዳው ለብሔራዊ አንድነት አስጊ ተብሎ ከ2007 ዓ ም ጀምሮ እንደ አውሮፓ አቆጣጠር ወህኒ ውስጥ ይገኛል። የሩሲያው ጋዜጠኛና ብሎገር ሰርጌ ሬዝኒክ የማዘጋጃ ቤት የክልልና የቀበሌ ባለሥልጣናትን ሙስና አጋልጦ የጻፈ እንደ አውሮፓ አቆጣጠር ከ2013 ጀምሮ በእስር የሚገኝ ፍሪደም ሃውስ በየዓመቱ ይፋ የሚያደርገው የዚህ አይነቱ ፍሪደም ኦፍ ዘ ፕሬስ የፕሬስ ነጻነት ዘገባ በዓለም ላይ ስላለው የሚዲያ ነጻነት የሚቀርብ ሪፖርት ነው። ፍሪደም ሃውስ ለጋዜጠኞች መብት መከበር ለዓለማችን ነፃነትና ዲሞክራሲ መስፋፋት የቆመም ድርጅት ነው። ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12399 ኤፍኢሲ 56ኛ ሲምቦል ሬይት 275 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ጋቢና ቪኦኤ ሌስ ክሮስ በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሆን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሃሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየት ስጡን። ከፕሮግራማችን እንግዲህ ፕሮግራማችን ዛሬ በዓለም አቀፍ እ የ ፕሬስ ነጻነት ላይ ያተኩራል። ከዚህ በመቀጠል ሄኖክና ና ሳሌም ያዘጋጁት አንድ ፕሮግራም አለ። የዓለም የመገናኛ ብዙሀን ነጻነት ቀን በዛሬው ዕለት ሲከበር ኢትዮጵያና ኤርትራ ምንም እንኳ የጋዜጠኞች ይዞታቸው ቢለያይም አፋኝ መንግስታት መሆናቸው ነው የተስተጋባው። የዓለም የመገናኛ ብዙሀን ነጻነት ቀን ከመከበሩ አስቀድሞ የጋዜጠኞች ይዞታና የመገናኛ ብዙሀን ነጻነት ሁኔታ የሚያሳስባቸው የመብት ተሟጋጅ ድርጅቶች የተለያዩ ዘገባዎች ነው አውጥተዋል። በኢትዮጵያ እና ኤርትራ ያለው ሁኔታ ቅድም እንዳልኳችሁ ሄኖክ ሰማዝጌር እና ሳሌም ሰለሞን በሚከተለው ዘገባ ይዳስሳሉ። ኤርትራዊ ጋዜጠኛ ስዩም ጸሐዬ በአፍሪካ ለረጅም ጊዜ ከታሰሩ ጋዜጠኞች አንዱ ነው። ለ14 አመታት ቤተሰብ ሳይጠይቀው በእስር ቆይቷል። በሕይወት መኖሩን የሚያውቅ ማንም ሰው የለም። ኢትዮጵያዊ ጋዜጠኛ እስክንድር ነጋ ደግሞ ከምርጫ 97 ጀምሮ ለዓመታት ሲታሰርና ሲፈታ መልሶ ሲታሰር ቆይቷል። በአሁኑ ወቅት በፍርድ ቤት ጥፋተኛ በተባለበት የሽብር ወንጀል የተፈረደበትን የ18 ዓመታት እስራት አራተኛ ዓመት ይዟል። እነዚህ ሁለት ጋዜጠኞች በሀገራቸውም ሆነ በዓለም ዙሪያ ብቸኞች አይደሉም። በዓለም ዙሪያ ከሰባት ሰዎች መካከል ስድስቱ የመገናኛ ብዙሃን ነጻነት ባልተጠበቀባቸውና የጋዜጠኞች ደህንነት ዋስትና በሌለባቸው ሀገሮች ይኖራሉ። በዓለም ዙሪያ ላለፉት 12 ዓመታት የመገናኛ ብዙሃን ነጻነት ያለማቋረጥ ማሽቆልቆሉን ባለፈው ሳምንት በዋሽንግተን ዲሲ በፍሪደም ሃውስ ይፋ የሆነ ጥናት ጠቁሟል። በፓሪስ መሠረቱን ያደረገው ድንበር የለሽ የጋዜጠኞች ቡድን አርኤስኤፍ የአፍሪካ አጥኚ ክሊያ ካን ስራይበር ሁኔታውን ሲያስረዱ the main causes about, of this decline is an increased level of violence against journalists ዋናው የችግሩ መንስኤ በጋዜጠኞች ላይ የሚደረገው ያለአግባብ የሰውነት ቅጣት በዓለማችን በብዛት ይታያል። በተለይም በላቲን አሜሪካና በመካከለኛው ምስራቅ ሀገሮች ተስፋፍቶ ይታያል። ይህ ከሕግ ውጭ የሆነ በጋዜጠኞች ላይ የሚደርሰው ቅጣት ከጊዜ ወደ ጊዜ እየረቀቀና በጋዜጠኛ ሕይወትም ሆነ ስራ ላይ ተጽዕኖ እያሳደረ ይገኛል። አሁን እኛ በመስራት ላይ ያለነው በግል የሚዲያ ስራ ላይ ያለውን ጫና በተለይም በኢኮኖሚና በፖለቲካ ላይ ያለውን ቁጥጥር ነው። ከጊዜ ወደ ጊዜ የመገናኛ ብዙሀን ነጻነትን ማሽቆልቆል ከሚታይባቸው ሀገሮች መካከል ኤርትራና ኢትዮጵያ ግንባር ቀደም ተጠቃሽ ሆነዋል። በዚህ ሳምንት ይፋ የሆኑ ዘገባዎችም የሚያስረዱት ይህንኑ ነው። የፍሪደም ሀውሷ ጀነፈር ደናም ለዝግጅት ክፍላችን በሰጡት ቃል ኢትዮጵያና ኤርትራ በዓለም የመገናኛ ብዙሀን ነጻነት ሰንጠረዦች ስማቸው በበጎ የማይነሳበት ምክንያት አስረድተዋል። ከዚህ ቀደም ጋዜጠኞች በነጻነት እንዲሰሩ የሚያስችል ድባብ ተፈጥሮ ነበር። በአሁኑ ወቅት ቁልፍ የተባሉ ጋዜጠኞችና አዘጋጆች ታስረዋል። አንዳንዶቹ እንዲያውም ለብዙ ዓመታት ታስረው ይገኛሉ። የነጻ የመገናኛ ብዙሀንን መብት የሚጠብቅና የሚያከብር ሕግ በወረቀት ቢኖርም በተግባር ላይ ሲውል አይታይም። ኤርትራ በአፍሪካ ኤርትራ በአፍሪካ እንደዚሁም በዓለም ዙሪያ የከፋ የመገናኛ ብዙሀን ነጻነት ይዞታ የሚታይባት ሀገር እንደሆነች ድንበር የለሽ የጋዜጠኞች ቡድን አርኤስኤፍ እንደዚሁም ሌሎች ጥናቶች ይጠቁማሉ። ለመሆኑ ኤርትራ እንደ ሰሜን ኮሪያ ካሉ እጅግ አፋኝና ከውጭ ሀገራት ጋር ግንኙነቶች የተቋረጡ አስተዳደር ካለባቸው ሀገሮች እንዴት የከፋች ተብላ ተሰየመች ተብለው ተጠይቀው ሲመልሱ ኤርትራ ከሰሜን ኮሪያን በከፋ መልኩ ደረጃ መረጃ እንዳይወጣ ተቆልፎ የያዘባት ሀገር በመሆኗ ነው ሲሉ አስረድተዋል። የኤርትራ መንግስት የመገናኛ ብዙሀን በውጭ እርዳታ እንዲቋቋሙ ስለማይ እንደማይፈልግ በመግለጽ በተደጋጋሚ የሚሰጠው ምላሽ የአርስፍ አጥኒ ክሌያ ካን ስራይበር መመጻደቅ ብለውታል። The Eritrean government is, uh, is not exactly in a position to impose this type of, um, of restriction when you know that he's የኤርትራ መንግስት እንደዚህ አይነት ገደብ ሲጠቀሙ አያምርባቸውም፣ ምክንያቱም ከአውሮፓ ህብረት ሚሊዮኖች በየዓመቱ ገንዘብ እየተቀበሉ መንግስቱ በስልጣን ላይ ያቆያሉ በሀገራዊ ወታደራዊ አገልግሎት ምክንያት በወጣቱም ዋለንዋይ። በወጣቱ ላይም መዋለን ዋይ ስለማያፈሱ ምንም ለውጥ ሊያመጡ አልቻሉም። ይህን እንደ ምክንያት ነው የሚጠቀሙበት። ጋዜጠኞች በነጻነት ለመስራት እንዳይችሉ ለማድረግ ሆን ተብሎ የሚደረግም ነው። የኤርትራን ኢኮኖሚ ግምት ውስጥ ስናስገባ ማንም ሰው ራሱን ችሎ ሰርቶ ነጻ የመገናኛ ብዙሃንን መፍጠር የሚችልበት ሁኔታ የለም። በኒውዮርክ መሠረቱን አድርጎ ለጋዜጠኞች መብት የሚታገለው ቡድን ሲፒጄ ባለፈው ሳምንት ባወጣው የመገናኛ ብዙሃን ስራዎች ላይ ቅድመ ምርመራ ከሚያከናውኑ ሀገሮች መዝገብ ላይ የመጀመሪያዋ ኤርትራ ስትሆን ሰሜን ኮሪያና ሳውዲ አረቢያ ሁለተኛና ሶስተኛ፣ ኢትዮጵያ ደግሞ አራተኛ ደረጃ ላይ ተቀምጠዋል። ኮርትኒ ራዴክ የሲፒጄ የመብት ሞጋች ቡድን ኃላፊ ናቸው። የአፍሪካ ቀንድ ሀገሮች በቅድመ ምርመራ ሰንጠረዥ ላይ ግንባር ቀደም የሆኑባቸውን ምክንያቶች ሲያስረዱ So, Eritrea and Ethiopia top the list because they have the most journalists in prison out of all the countries. Kenya, Agaro chulu begembark edem tenjinet er Ethiopia samat chaulit tekasi be kabet meknyat bzu gazit enyucun be masarat chounau. የኢንተርኔት ገደብ በማስፈራቸውና ነፃ የመገናኛ ብዙኃን ባለመኖራቸውም ጭምር ነው። እንዲያውም የመገናኛ ብዙኃን የሉም ቢባል ይሻላል። ኤርትራ በጣም ዝቅተኛ የተንቀሳቃሽ ስልክ አገልግሎት ስርጭት አላት ብለናል። በእነዚህ ምክንያቶች ነው ቀዳሚዎቹ አገሮች የሆኑት። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በሳምንቱ መጨረሻ ባወጣው መግለጫ የኢትዮጵያ መንግስት የጸረ ሽብር ህጉን በመጠቀም ጋዜጠኞችና የፖለቲካ ተቃዋሚዎችን በስፋት ማሰሩ እንዳሳሰበው አስታውቋል። የኢትዮጵያ የጸረ ሽብር ህግ ይላሉ፣ የድንበር የለሽ ጋዜጠኞች ቡድን አጥኚ ክሊያ ካን ስራይበር በጥቅል የመብትና የፖለቲካ አፈና መሳሪያ እንዲሆን ደካማ የፍትህ ተቋማትና ጠንካራ የፖለቲካ ፈቃድና ጣልቃ ገብነት ይፈቅዳል ይላሉ። መቃወምሽ በታወቀበት ፍጥነት ወይም ስለ አንድ መንግስት ስለሚቃወም ነገር በዘገብሽበት ፍጥነት በአሸባሪነት ወንጀል ተጠያቂ ያደርጉሻል በመቀጠልም ከባድ የወንጀል ክሱ ይቀጥላል በወንጀለኝነት በመከሰስ ብቻ አያበቃም በተከሳሽ አካባቢ የነበሩትን ሰላማዊ ሰዎችንም ሁሉ ይነካል በመጀመሪያ ማንኛውም ለፍርድ የሚቀርብ አሸባሪ እንኳን ቢሆን ፍርዱን ለማክበድ እና ከባድ ቅጣትን ለመጣል እንዲያመቻቸው ከአሸባሪነት ጋር ያያይዙታል። እንዲሁም ፍርድ ቤት ተከሳሽ ከመቅረቡ በፊት ያለውን በእስር የመቆያ ጊዜ በማራዘም ስለ ጉዳዩ እንዲናዘዝ ያስገድዱታል። መደበኛ የሆኑ የመገናኛ ብዙሃን ስርጭቶችን ማለትም የሬዲዮና ቴሌቪዥን ሞገዶችን በማፈን የሚወቀሱት እንደ ኢትዮጵያ ያሉ መንግስታት በድረገጽም ጭምር የስለላ መረጃዎችን በመልቀቅና ገጾችን በመዝጋት በተደጋጋሚ ይወቀሳሉ። ጓንጃ ዛሬ የፕሬስ ነጻነት ቀን ነው። ይህን ቀን ምክንያት በማድረግ በኢትዮጵያ ያለው የፕሬስ ነጻነት ምን ይመስላል ስትል ጽዮን ግርማ የሰብአዊ መብት ተሟጋቾች የጥናት ባለሙያ ፊሊክስ ሆርንን እና የደህንነት ጥናት ተቋም የጥናትና ምርምር ባለሙያ ሀሌሉያ ሉሌን ጠይቃለች። ሁለቱም ባለሙያዎች በኢትዮጵያ የፕሬስ ነጻነት እጦት ተባብሷል ይላሉ። ሙሉ ዘገባውን ከዝግጅቱ የሂዩማን ራይትስ ዎች የጥናት ባለሙያ ፍሌክስ ሆርን በኢትዮጵያ የታፈነ ድምፅ አለ ሲል በቅርቡ አንድ ጥናት አቅርቦ ነበር። ለጽሁፉ በግብዓትነት ከተጠቀመባቸው ማስረጃዎች መካከልም አንድ መቶ ሰዎችን ማነጋገሩን ገልጿል። በ1997 ዓ ም ምርጫውን ተከትሎ ከተነሳው ተቃውሞ ቀጥሎ በኦሮሚያ በተለያዩ ከተሞች ለአምስት ወራት ያህል የተደረገው ተቃውሞ ትልቁ ቢሆንም መረጃው ወደ ውጭ እንዳይወጣና ከውጭ ወደ ውስጥ መረጃ እንዳይሰራጭ መንግስት ከፍተኛ አፈን አድርጓል ይላል። የኢትዮጵያ መንግስት የብዙሃን መገናኛና ሲቪል ማህበራቱን ለማፈን ከፍተኛ ወጪ አውጥቶ የተለያዩ ስልቶችን ይጠቀማል። ይህን የሚያደርገው ደግሞ ከሀገር ውስጥ መረጃ እንዳይወጣ፣ ከሀገር ውጭም መረጃ እንዳይገባ ለማድረግ ነው። ለምሳሌ በኦሮሚያ ክልል የሚደረገውን ተቃውሞ ብናይ መረጃ ከአካባቢው እንዳይወጣና ከውጭ መገናኛ ዘዴዎችም ወደ አካባቢው እንዳይደርስ ዲሾችን በመነቃቀልና የረብሻ ሞገዶችን በመልቀቅ አፈና ያደርጋል። በማኅበራዊ ሚዲያ ላይ ፎቶ የሚለጥፉ ሰዎችን ሳይቀር ክትትል ያደርግባቸዋል። የኢትዮጵያ መንግስት መረጃ ከሀገር እንዳይወጣና እንዳይገባ ከፍተኛ አፈና ቢያደርግም አሁን ባለው ሁኔታ በተለያየ መንገድ መረጃ አፈትልኮ እየወጣ እንደሆነ ፍሌክስ ጨምሮ ይናገራል። ሂዩማን ራይትስ ዎች በተለያየ ዘዴ አግኝቶ ያነጋገራቸው የኦሮሚያ ተቃውሞ የአይን እማኞች የደረሰባቸውን በደል በማስረጃ እያስደገፉ እንደነገሯቸውም ይገልጻል። ጥናቱን ትኩረት አድርጎ የሰራው በኦሮሚያ አካባቢ ያለው አፈና ላይ በመሆኑ ያንን አካባቢ ጠቀሰ እንጂ አፈና በሁሉም ቦታ ነው ይላል። አፈናው በጋምቤላም፣ በአፋርም በሁሉም ቦታዎች አለ። በኢትዮጵያ የሚከናወነውን ሁኔታ በቦታው ተገኝቶ ለመዘገብ ከውጭ ፈቃድ የሚጠይቁ የውጭ አገር ጋዜጠኞች እንደሚቸገሩ ፌሊክስ ይናገራል። በሀገር ውስጥ የሚደረገውን ልማት ለመዘገብ ለሚሄዱት የቪዛ አሰጣጡ የተፋጠነ ይሆናል። እዛም ከገቡ በኋላ ብዙ ችግር ሳይገጥማቸው እንደ ልባቸው መንቀሳቀስ ይችላሉ። እንደ ኦሮሞ ተቃውሞ ያሉ የሰብአዊ መብቶች ጥሰቶችን የመሳሰሉ ሁነቶችን ለመዘገብ ግን ቪዛ ማግኘት አዳጋች ነው። ከተገኘ በኋላ ገብቶ እንደ ልብ ተንቀሳቅሶ መስራት በጣም አስቸጋሪ ነው። በተገኘው ቀዳዳ ተጠቅመው መረጃን ለጋዜጠኞች ሲሰጡ የተገኙ ሰዎች ወደ ፍርድ ቤት ተወስደው ያለ ፍትህ እንደሚግሉ አሉ የገለጸው ፍሌክስ እንዲህ ያሉ ሁኔታዎች ጋዜጠኞች ወደዚህ ቦታ ተገኝተው ለመዘገብ ሁኔታውን አዳጋች ያደርገዋል፣ ይላል። በደህንነት ጥናት ተቋም ማለትም ኢንስቲትዩት ፎር ሴኪሪቲ ስተዲስ የጥናትና ምርምር ባለሙያ የሆነው ሀሌሉያ ሉሌ በኢትዮጵያ ያለውን የፕሬስ ነጻነት በሁለት ከፍለን ማየት እንችላለን፣ ይላል። በመጀመሪያ ደረጃ በህገ መንግስቱ የተረጋገጡ ሀሳብን በነጻነት የመግለጽ እና ሀሳብን በነጻነት የማስተላለፍ፣ መረጃን የማግኘት፣ መረጃን የማስተላለፍ መብት አኳያ አሁን ያለንበት ሁኔታ ጥሩ አይደለም። ይህም በአብዛኛው ሰዎች እና በዓለም አቀፍ የፕሬስ መብት ጠበቃ ድርጅቶች ሲገለጽ እንደምንሰማው እንዲሁም በእውነታውም እንዳለው በጣም ብዙ ጋዜጠኞች እንዲሁም ደግሞ በግል የሚንቀሳቀሱ ብሎገሮች ጦማሪያን ባለፉት ጥቂት ዓመታት ለእስር አድርገዋል። አብዛኛዎቹ ለዚያውም ለክስ የሚያቀርባቸው ምንም ማለት መረጃ እንኳን ሳይኖር በያዙት ሀሳብ በያዙት አቋም ሕገ መንግስቱን ተከትለው በሚሰሩበት መንገድ ነው ለዚህ እስር ሰለባ የሆኑት፣ እና ከዛ አኳያ ስናየው ሀሳብ በነጻነት የመግለጽ መብት ኢትዮጵያ ውስጥ አደጋ ውስጥ ነው ብሎ መናገር ይቻላል። ሁለት ደግሞ በተደራጀ መልኩ ፕሬሱን እንቅስቃሴ በተለይ ደግሞ ከመንግስት ባለቤትነት ውጭ ያሉ ሚዲያ ተቋማትን ስናይ በጣም የተራከሙበት ጊዜ ነው የምናየው። ሌላው ጊዜ እንኳን የዛሬ አስር አመት ከነበረው ሁኔታ እንኳን ስናይ በኢትዮጵያ ውስጥ ያሉ የግል ፕሬስ በቁጥርም፣ በጋዜጠኞች ብዛት፣ በሚያትሙት እትመት ብዛት እንዲሁም ደግሞ በሚዳስሱት ርዕሰ ጉዳይ ስፋት አኳያ ካየ ነው ምናልባት ኢህአዲግ ከገባ አሁን ያለንበት ወቅት የግል ፕሬሱ በጣም ተዳክሞ ያለበት ጊዜ ላይ እንገኛለን ተብሎ መናገር ይቻላል። ሀሌሉያ ይህንን ክፍተት ማህበራዊ ሚዲያ በከፊል እየሞላው እንደሆነ ይገልጻል። አሁን አብዛኛው ሰው በቀላሉ መረጃ ማሰራጨት ይችላል ይላል። የሁማን ራይትስ ዎቹ የሁማን ራይትስ ዎች ፌሊክስ ሆርንም ይህን ሀሳብ ያጠናክራል። ማህበራዊ ሚዲያ በአፈናው ምክንያት የተፈጠረውን የመረጃ ክፍተት ለመሙላት ይሞክራል ይላል። ኢትዮጵያ ውስጥ ፊት ለፊት ከሰዎች ጋር በመወያየት ሀሳባቸውን መግለጽ የሚፈሩ ሰዎች ማህበራዊ ሚዲያ ላይ በድፍረት ሀሳባቸውን ይገልጻሉ። ይህ ጥሩ ነገር ነው። ነገር ግን በመንግስት በኩል አሁን እንደ ፌስቡክና ዋትሳፕ የመሳሰሉ አፖችን በመዝጋትና ግለሰቦችን ተከታትሎ በማሰር አፈናውን ጀምሯል። አሁን በኢትዮጵያ ያለው አፈና በጣም ከፍተኛ እንደሆነ፣ ሰዎች በሰላማዊ መንገድ ሀሳባቸውን የሚገልጹበት ምንም አይነት አማራጭ አለመኖሩ በጣም አስቸጋሪ ነው የሚለው ፍሌክስ ሆርን መንግስት ችግሩን ለመፍታት ፈቃደኝነት አለማሳየቱ ደግሞ ሁኔታውን የበለጠ አሳሳቢ ያደርገዋል ብሏል። የጋቢና ጉዞአችን ይቀጥላል። አሁን መስመር ላይ ሁለት እንግዶችን ይዘናል። የኢትዮጵያ ብሔራዊ ጋዜጠኞች ማህበር ፕሬዝዳንት አንተነህ አብርሃም መስመር ላይ ይገኛል። ከአዲስ አበባ ሌላ እንግዳም አለችን ስመኝሽ የቆየ ባለፈው አመት የዓለም የመገናኛ ብዙሀን ነጻነት ቀንን አስመልክቶ ከፕሬዚዳንት ባራክ ኦባማ ጋር በጉዳዩ ላይ ተወያይታለች። በቅድሚያ ወደ አዲስ አበባ ነው የምንሄደው። እንደምን አለህ አንተነህ? እና ሳፍር እስኪ ጋቢና እንግዲህ ዛሬ የዓለም የመገናኛ ብዙሀን ነጻነት እየተከበረ ነው። በኢትዮጵያ የመገናኛ ብዙሀን ነጻነት ላይ ያሉ ፈተናዎች ምንድን ናቸው ትላለ? ሁለት አስር ዓመታት ነው لكن أنا أقول لك أن أنا ይቅርታ እዚህ ጋር ላቁም። አንተ ነህ እየሰማ ነህ፣ አይደለም ወይ? ስልኩን መልሰን እንደውልልሃለን። በሌላ ስልክ ስመኝሽ የቆየ ባለፈው አመት ከፕሬዝዳንት ባራክ ኦባማ ጋር ያሳስቡኛል ያልሻቸውን የመገናኛ ብዙኃን ነጻነት ጉዳዮች ተወያይታቸዋል። ምን ተቀየረ? ምን የተሻሉ ነገሮች መጡ? ምን ሁኔታዎች ከፉ? እሺ፣ አመሰግናለሁ ሄኖክ። እንግዲህ የዛሬ አመት ከአሜሪካው ፕሬዚዳንት ባራክ ኦባማ ወደ ሀይት ሀውሶች ጋዜጠኞችም ሲጋብዙ አንዷ አሁን የተጋበዝኩት ኢትዮጵያ በፕሬስ ነፃነት ዙሪያ እጅጋ ታሳቢ ከሆኑት ሀገሮች አንዷ በመሆኗ ነው። እንግዲህ ከዛን ጊዜ በኋላ በዚህ ባንድ አመት ውስጥ ምን የተሻሻለ ነገር አለ? በጭራሽ ምንም የተሻሻለ ነገር የለም። እንዲያውም የሚዲያኖች የሚዲያዎች ሕልውና እስከሚናወጥ ድረስ እየከሰሙ የሄዱበት ሁኔታ ነው ያለው በእርግጥ በጊዜው ከፕሬዚዳንቱ ጋር በተወያየነበት ሰዓት እንደ ዋና ጉዳይ አንስቻቸው ከነበሩት መሀል ለምሳሌ የዞን ዘጠኞች አባላት እና የሶስት ጋዜጠኞች እንዲሁም ርዮት አለሙ ከሳምንታት በኋላ ተለቀዋል። ያ የሆነው ግን በዓለም አቀፍ ደረጃ የነበረው ግፊት እና በክሳቸውም ላይ ምንም አይነት የረባ የፈጠራ እንኳን መረጃ ለቀርቡ ባለመቻላቸው ነው። ስመኞሽ ይህንን አስመልክቶ ግን እንደ ፀረ ሽብር ህግ ያሉት አፋኝ ህጎች ግን አሁንም ከመቼውም ጊዜ በላይ ሚዲያውን እና በሙያው ዙሪያ ያሉትን እንቅስቃሴዎች እያነጣጠረ ይመታል። አንተነህ አሁን መስመር ላይ ካለህ ከአንተ ንስ ማስኪ አሁን በስመኝሽ የተጠቀሱ ፈተናዎች አሉ። ምንም የተሻሻለ ነገር የለም በጣም ጥቂት ለውጥም ያለው የዞን ዘጠኝ ጸሀፊዎች መፈታታቸው ነው ትላለች። አንተ ምን ትላለህ? አዎ፣ በእርግጥ እኔ ቻሌንጅ የለም ኢትዮጵያ ውስጥ ብዬ ለመናገር አልችልም። ቻሌንጆች አሉ እነዚህ ቻሌንጆች የመጡበት ምክንያት ግን ከአለም አደጋችን ጋራ ተያይዞ የመጡ ናቸው ሙያው ካለማደጉ የህብረሰቡ የህብረተሰቡ የማንበብ ልማድ ካለማደጉ ጋራ የሚዲያ ኢንዱስትሪ እንደ አጠቃላይ እንደ ኢንዱስትሪ ሊያድግ ካለመቻሉ ጋራ ተያይዞ የመጡ ችግሮች ናቸው ብዬ ወስዳለሁ የመንግስት አስተሳሰብ የመንግስት አካላት ውስጥ ያለው አስተሳሰብም ቢሆን በሂደት እየተሻሻለ ነው የመጣው እንግዲህ እንደምታውቀው ባለፉት ጊዜያቶች በርካታ የጋዜጠኞች እስሮች ነበሩ እዚህ ላይ አንተነህ ላቁምህ። ጊዜያችን አልቋል። ውይይቱን በፌስቡክ አትቪ ማህሪክ ላይ እንቀጥል። ስናስተናግድ ያመሸነው ሄኖክ ሰማ ጊዜርና መስታወት አድራጋውነን መልካም እሺ